በትግራይ ክልል ይደረጋል ለተባለው ምርጫ ሰዎች በግዴታ እንዲመዘገቡ እየተደረገ ነው ሲል የራያ ሕዝቦች ዴሞክራሲያዊ ፓርቲ ክስ አሰምቷል። የትግራይ ክልል ምርጫ ኮሚሽን ግን አስተባብሏል። መስፍን አራጌ ዝርዝሩን ይዟል። የፓርቲው ምክትል ስራ አስኪያጅ አማረ ጉበን ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ በጨርጨርና አላማጣ አካባቢዎች በህወሀት የምርጫ ምዝገባ ላይ መሳተፍ ፈቃደኛ ያልሆኑ የራያ ተወላጆች እስራት፣ ከስራ መባረርና ሌሎች ሰብአዊና ዴሞክራሲያዊ ጥሰቶች እየተፈጸሙባቸው ነው ብለዋል። አሁን ከምርጫው ጋር ተያይዞ ወከባ አለ። ያው ብዙ በግዴታ ነው የምርጫ ምዝገባ ተብሎ፣ አሁን ብዙ በግዴታ ነው ብዙ መዘገቡ ተደረገ ያለው። አሁን የኮረና በሽታ ጊዜ ነው ምን እነሱ ሰው የተሰበሰበ ለበሽታው ማክላቸ የሆነ ያለው ና ሰዎች ይፋፈራሉ። አልመመገቡ አለወት ያለ ሰው ካለ ይፋፈራል። ያው የኢትዮጵያን ዛሬ የምናውቀው ስለሆነ በከፋ ሌላ የታሰሩ ምን ያህል ሰዎች እንዳሉ ይታወቃል? አዎ ይታወቃል። ያው በየ ቦታው ይታሰራል። ትናንት እስከ ትናንትና ወደ አሁን ወደ ጨርጨር የሚባል አካባቢ አባ ሁለት አርባ ሶስት ሰው ታስሯል። አላማጣም እንደዛ ከስራም ይባረራለ፣ ይታሰራለ፣ ይንገላታ ብዙ ብዙ እንትን ነው ያለው እንትን ነው ያለው። የትግራይ ክልል ምርጫ አካሄዳለሁ ብሏል። የራያ አካባቢ ሰዎች ከዚያ በተቃራኒ ለመቆም የወሰኑበት ምክንያት ምን ይሆን? አንደኛ ታወቀው ይህ ምርጫ እንግዲህ በበሽታ ማዕከል የሚደረግ ምርጫ ነው። ፌዴራል መንግስት፣ ምርጫ መደረግ የመለት ያለበት ምክንያት የኮሮና በበሽታ ምክንያት ነው። ይሄ ደግሞ ለራያ ብቻ አደለም፣ በመላው ኢትዮጵያ የሚታወቅ ነገር ነው እና በዚህ ምክንያት የኛም ፓርቲ ተቃውመናል። በምርጫው አንሳተፍም። ህዝባችንም ያው አፍተራሆነ ትግራይ ህዝብም ደግፎ ካለ ማለት አይቻልም። የራሱ ጥናት በራያ ህዝቦች ታሪክና ማንነት ላይ የተለያዩ ጥናታዊ ጽሁፎች የሰሩትና በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ኮሌጅ ምሁሩ ዶክተር ሲሳይ መንግስት በበኩላቸው በምርጫ ምዝገባው አልሳተፍም ባሉ የራያ ተወላጆች ላይ የሚፈጸመው ተግባር አሳሳቢ መሆኑን ይናገራሉ። ዛሬ ጭምር ደውለውልኝ ነበር ሰዎች ዛራ ያካል እና አሁን የትግራይ ክልል ያው የህገ መንግስቱን ጥሶ የፌዴሬሽን ምክር ቤት ውሳኔንም ወደ ጎን ብሎ ምርጫ አካሄዳለሁ ብሎ ምዝገባ ጀምሯል። የመራጮች ምዝገባ አሁን የራያ አልሄዳ ይቻላል ወደ ምዝገባ ጣቢያ። ስለዚህ አሬል ሲል የእነሱ ተወላጆች እና ይሄን እነሱ ደጋፊ የሆኑ ያው እየሄዱ ተመዘገቡ። አሁን ምን ማድረግ ጀምሩ መዝጋቢዎቹ ወደየቤት እየሄዱ በየቤታቸው ላይ መዝገባ እንዲያካሄዱ ወጣቶች አንመዘገብም ብለው አንፈልግም አሉ። ስለዚህ ወላጆቻቸው ላይ ተጽዕኖ እየፈጠሩ ለልጆቻቸውም ካርድ እንዲሰጡ እየደረሱ ነው ያሉት። እንዲህ ካሉ ማይመዘገቡ የማይመርጡ ከሆነ እዚህ አካባቢ አትኖሩም የሚል መልክት ነው እየተላለፈላቸው ያለ። ስለዚህ በተለይ ህወሀት የራያን ህዝብ እና ሬትን የሚፈልጉት ለም ስለሆነ ውሃ የተከማቸበት ያለ ሪያ ስለሆነ በብዙ መልኩ አቅም ስላለው ለከብት እርባታ የሚሆን ለሰብል ምርት መሬቱን ስለሚፈልጉ አንመርጥም ካላችሁ ከዚህ አካባቢ አትኖሩም፣ ነን ወደምትሉበት አካባቢ ሂዱ ይሏቸዋል። በተለያዩ ስብሰባዎች አማራን ካላችሁ ወደ አማራ ክልል ሂዱ፣ እዚህ ቅርብ እኮ ነው። ታዲያ ሰላሳ ኪሎ ሜትሩ አይረቅም፣ ሄዳችሁ ለምን እዛ አትኖሩም ይሏቸዋል። ይህን መሬት እኮ ያገኘነው ስንት መስዋዕትነት ከፍለን ስንት ደም አፍሰን ነው እያሉ ነው በግልጽ በአደባባይ የሚናገሩት። አማራ፣ አፋር፣ ኦሮሞ፣ ትግራይ፣ አገውና ሌሎች ብሔር ብሔረሰቦች ለዘመናት የኖሩበት የራያ አካባቢ አሁን ተከባብሮ መኖሩን በሚጋፉት ቁጥጥር ርክቶች ሰለባ እንዲሆን ተደርጓል ይላሉ፣ አንድ የራያ ተወላጅ። ይህ ችግር ወደ ደም አፋሳሽ ግጭት ከመሸጋገሩ በፊት የፌዴራሉ መንግስት ጣልቃ በመግባት መፍትሄ እንዲያበጅለት ጠይቀዋል። እዛ አካባቢ ያለው ሰው ግጭት ከተፈጠረ እንደሌላው አካባቢ ለእርቅ የሚመች አይደለም። ደም በደም ይጠራል ብለው የሚያምን ነው። ሁሉም ገበሬ ትጥቃለው፣ ሁሉም ከተማ የሚኖር ሰው ትጥቃለው። ጦርነት አይቀሬ ነው የሚመስ ነው። ሀገሪቱ ውስጥ ያለ ትግራይ ክልል በሚቻው መንግስት መሰረታለ። ያ ማለት በመገንጠል ሀሳብ ነው የሚሰማው፣ በተለይ ልዩ ናቸው የሚያወሩት ነገር ለህዝቡ የሚነግሩት ነገር ህዝቡን ተዋጋ፣ ራሱን ጠብቀው፣ አማራ ሊገዛህ ነው ይላሉ። ይህን ማህበረሰብ ወደዚህ እየቆሰቆሱት ነው ያሉት። የሀገሪቱ ማዕከላዊ መንግስት ዝም ብሏል። የአካባቢው ሰውም ውስስ እያደረገ ነው። አንድ ቀን ተሳስተው እሳት ተጫረች እንደሆነ እንደ ሌላው አካባቢ መተላገያ ገብቶ የሚሄደው አይደለም። ይሄ እሳት ሳይመጥቆስ፣ ግጭት ሳይፈጠር እንደው በሰላም ሊያልቅ የሚችልበት ጎን ካልተፈጠረ በአዳራሽ ውስጥ እርቅ የማይታሰብ ነው። ኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከ40 ሺህ በላይ ሰዎችን በያዘበት በራያና በወልቃይት አካባቢዎች የሚነሱ የማንነት ጥያቄዎች ምላሽ ባላገኙበት ህወሀት ምርጫ ማካሄዱ አግባብነት የለውም ይላሉ አስተያየት ሰጫዎቹ። የትግራይ ክልል ምርጫ ኮሚሽን ከፍተኛ አመራር መረሳ ጸሐይ ግን የምርጫ ካርድ በግዴታ እንድንወስድ ተደርገናል የሚል ቅሬታ አለ ኮሚሽኑ አልቀረበም፣ ወቀሳው ከእውነት የራቀ ነው ይላሉ። ለኛም በጣም አዲስ ነው ይህንን ጥያቄ። ምክንያቱም ምርጫ ኮሚሽኑ ይህንን ኃላፊነት ለማስፈጸም መሪዎች በቀጣይ የተዘረጋ ኮሚኒኬሽን አለን አንድም ቀን ይህንን አንፈልግ ምረቱ እያልን ያለን ሰው የለም። በክልሉ መረጋጋት እንዳይኖር የሚፈልጉ ኃይላት ምርጫውን ቀድሞ ሲቃወሙ የነበሩ አካላት የሚናገሩት ነው ሲሉ ወቀሳውን አጣጥለውታል ቅሬታ ካለ ግን ኮሚሽኑ ለመፍታት ዝግጁ መሆኑን ገልጸዋል በዛ አይነት ቅሬታዎች ካሉ ግን ኮሚሽኑ ትልቁ ሀላፊነት ወስዶ የፈለገ መዘገባል ያልፈ ነገር የማይመዘገብም ተገዶ የሚመዘገብና ተገዶ የሚመርጥ በትግራይ ውስጥ መኖርም የለበትም የትግራይ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሊያካሳ ካሳ በቅርቡ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ የሚነሱት ትችቶች ከህዝቡ ሳይሆን እናውቅልሃለን ከሚሉ አካላት የሚሰነዘሩ ናቸው ብለው ነበር። በአንጻሩ የትግራይ ክልል ህዝብን ድምጽ በማፈን የህዝቡ ፍላጎት ነው ብሎ በህወሀት አባላት የሚናፈሰው መረጃ አግባብነት የለውም የሚል አስተያየት የሰጡም አልጠፉ። ከአንድ አመት በፊት ለተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲሁም ለፌዴራል መንግስቱ ዶክተር ሲሳይ ይድረስ ብለዋል። ተከታዩ መልእክት ይህ ህዝብ በተለይም ከህወሀት አገዛዝና አፈናነጣ ሆኖ ሀሳቡን የሚገልጽበት በነፃነት ስሜቱን የሚያንጸባርቅበት እና ወዴት ይሻለኛን የሚለውን በምን መልኩ ተደራጅ ራሴን በራሴ ማስተዳደር ይሻለኛን የሚለውን እንዲወስን ማድረግ መቻል አለበት። ከዚህ ኮሚሽን ብቻ ሳይሆን ከአካባቢ ተወላጅ ምሁራንም፣ ከአካባቢ ተወላጅ የማንነት ጥያቄ የሚያቀርቡ ወገኖችም ሊሆን ይችላል። በአጠቃላይ ህዝቡ ደግሞ ምንድ ነው የሚለው የሚለውን ታሳቢ ያደረገ መፍትሄ እርምጃ መውሰድ አለበት ብዬ አምናለሁ። በኢትዮጵያ ህግ ምርጫ ግዴታ ባልሆነበት ግለሰቦችን አስገድዶ እንዲመርጡ ማድረግ ለማድረግ ሰብአዊ ጥሰት ነው የሚሉ የህግ ባለሙያዎች አሉ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ